በዓለማችን እንደ ደቡብ አፍሪቃ በኤድስ ቫይረስ ስርጭት ክፉኛ የተጠቃ ሀገር የለም። አንዳንድ ምሁራን የቫይረሱ ስርጭት በሀገሪቱ ሰብአዊ ፍጥሩን እንዳያጠፋ ስጋት እንዳላቸው ይገልጻሉ። በደቡብ አፍሪቃ ኬፕ ታውን ዩኒቨርሲቲ ውስጥ የሚገኘውን ጥናት የሚመሩት ሊንዳ ጋይል ቤከር እንደሚሉት ጉዳዩ አሳሳቢ የሆነ ነው፣ ከባድ ፈተና ነው። ቫይረስን የሚገታ አንድ የክትባት መድኃኒት መፈለግ ማለት መንፈስ ቅዱስን እንደ ማግኘት ነው። ቫይረሱን ጨርሶ በቁጥጥር ስር መዋል አሊያም ማጥፋት እንደማንችል እናውቃለን። ሰዎች በቫይረሱ እንዳይያዙ የሚያስችል ክትባትም የለንም። ግን ይህንን ክትባት ካገኘን የቫይረሱን ስርጭት ለመግታት ትልቅ አብዮት እንዳካሄድን ያህል ይሆን ነበር። በደቡብ አፍሪቃ ይህንን የኤድስ መከላከያ ክትባት ፍቱንነት ለመፈተሽ የሚደረገው ሙከራ በስፋት እየተካሄደ ነው። በሀገሪቱ ፕሪቶሪያና ኬፕታውን ከተሞችን ጨምሮ በ15 ቦታዎች ላይ የክትባቱን ፍቱንነት ለማረጋገጥ ሙከራው እየተካሄደ ነው። በአሁኑ ወቅት ሶስተኛ ደረጃ ላይ የደረሰው ሙከራ እስካሁን ከ18 እስከ 35 ዓመት ዕድሜ ክልል ውስጥ የሚገኙ 5400 ሰዎች ክትባቱን ተወክተዋል። ሙከራውን ከሚያደርጉት ከነዚህ ሰዎች መካከል ደግሞ ሁለት ሶስተኛው ሴቶች ናቸው። ሴቶች በብዛት በሙከራው ላይ እንዲሳተፉ የተደረገበት ምክንያት ደግሞ በቫይረሱ በቀላሉ የሚጠቁት እነርሱ በመሆናቸው ነው። ደቡብ አፍሪካ ሙከራ እንዲካሄድባት የተመረጠችበት ምክንያትም ግልጽ ነው ያሉት ሊንዳ ጋይል ቤከር በመቀጠል ምክንያቱ ደቡብ አፍሪካ ከልክ ባለፈ መጠን የቫይረሱ ስርጭት በመታየቱ ነው። እዚህ የምርምር ሂደቱን የምናካሄድበት መዋቅሩ፣ ምሁራኑ፣ እንዲሁም በሙከራው የሚሳተፉ ሰዎች አሉን። በሙከራውም ኤች አይቪን ድል ስናደርግ ማየት እንሻለን። ይህ በሙከራ ላይ የሚገኘው ኤች አይ ቪን የሚከላከለው ክትባት መጠሪያ ኤች ቪ ቲ ኤን ሰባት መቶ ሁለት ይሰኛል። መድኃኒቱ ከሰባት ዓመት በፊት ታይላንድ ውስጥ የተሰራና ለሙከራ የቀረበ ሲሆን ባለፉት ዓመታት ተሻሽሎ በመቅረቡ ቫይረሱን ለመቆጣጠር ያስችላል የሚል ተስፋ አጭሯል። በዩኤስ አሜሪካ የአለርጂና ቁስለት የሚያስከትሉ በሽታዎች ብሔራዊ ተቋም ኃላፊ አንቶኒ ፋውስ ኤች አይቪን ለመከላከል የተጀመረውን ክትባት ጥናት አስፈላጊ ነው ሲሉ ጥሩ ተስፋ እንዳለ ይገልጻሉ። አንቶኒ ፋውስ የኤች አይቪን ቫይረስ ለመከላከል የሚረዳውን ክትባት ማግኘታችን ውጤቱ ኤችአይቪን ወደ መቃብር ለመክተት የመጨረሻ እርምጃችን ይሆናል ሲሉ ተናግረዋል። ኤችአይቪን ለመከላከል ክትባት ሊገኝ ይችላል ብለው የዘርፉ ባለሙያ ምሁራን ሲናገሩ ይህ ለመጀመሪያ ጊዜ መሆኑ ነው። በደቡብ አፍሪቃ ኬፕታውን ዩኒቨርሲቲ ውስጥ የሚገኘውን ጥናት የሚመሩት ሊንዳ ጋይል ቤከር ትልቅ ክስተት እንደሚሰማ ተስፋ አላቸው። ደቡብ አፍሪቃውያን ወጣቶች ስለ ኤድስ መስማት ስለማይፈልጉ ይህ ትልቅ እርምጃ ይሆን ነበር ሲሉ ሊንዳ ጋይል ቤከር ይገልጻሉ። አንድ የሆነ ነገር መከሰት ይኖርበታል። ስለዚህ ተላላፊ በሽታ ጉዳይ አስፈላጊውን ነገር ካላደረግን መንኮታኮታችን አይቀሬ ነው። ይህ እጅግ ያሳስበኛል። በደቡብ አፍሪካ አንድ አዲስ ነገርን ይዘን ብቅ ማለታችን እጅግ አስደሳች ነው። እጅግ ተጎድተናል፣ ግን መፍትሄ ማግኘታችን ምንም ጥርጥር የሌለው ነው። እንዲያም ሆኑ ምሁራኑ የኤችአይቪ ስርጭትን ለመግታት የጀመሩትን የምርምር ስራ ውጤት ለማግኘት ጊዜ ያስፈልጋቸዋል። የምርምሩ ስራ ውጤት ደግሞ በጎርጎሮሳውያኑ 2020 ዓ ም ይፋ እንደሚሆን ነው የሚጠበቀው።